ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎ 31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ ሰኞ የካቲት 8 2013 ዓ.ም ፕሮግራማችን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ኢትዮጵያ እንደ ሀገር ፆታዊ ጥቃትን በሚመለከት ይህን የፈጸመ የህግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለን ማለትም በዚህ ላይ ትዕግስት የለም ትዕግስት ካለም የትዕግስት ደረጃው ዜሮ እና ዜሮ ብቻ ነው በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ናቸው በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች አለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተወሰደ ነው። ዜናውን ተከትሎ ይቀርባል። ዜጎች በሀገሪቱ በሚካሄደው ምርጫ እንዲሳተፉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያደረጉ፣ አፋር ክልል ያሉት ተቃዋሚ ፓርቲዎች የኢትዮጵያ የምርጫ ቦርድ ባወጣው የምርጫ ካርታ ላይ ቅሬታ አሰሙ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳቸው አዳነች ስታየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የድርጅቱ አመራር በቢሾፍቱ ከተማ መገደሉን ገለጸ። ተገደለው አመራር ከዚህ ቀደም ከመንግስት ሰዎች ማስፈራሪያ ይደርሰው እንደነበረ የገለጸው ኢዜማ በጥይት ተመቶ መገደሉን አረጋግጫለሁ ብሏል። ለጉዳዩ መልስ እንዲሰጥ የተጠየቀው የቢሾፍቱ ከተማ ፖሊስ መምሪያ በግድያው ላይ ሐሳብ ለመስጠት አልፈቀደም። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዳስታወቀው የአመራር አባሉ አቶ ግርማ ሞገስ በብሾፍቱ ከተማ የተገደሉት እሁድ ምሽት የካቲት 7 2013 ነው። የፓርቲው ቃል አቀባይ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት የአዳ ወረዳ አንድ ምርጫ ጉዳይ ሊቀመንበር የሆኑት አቶ ግርማ ከዚህ ቀደምም ማስፈራሪያ ይሰነዘርበት ነበር ብለዋል። ቤቱ አካባቢ ምሽት ላይ ነው የገደሉት። በጠይት ነው የመቱት። ከዚህ በፊት ኢዜማ ምትለው ነገር ቅርብህ ተጠቀመት እያሉ ያሰራሩት ነበር። በቅርብ ጊዜም ቢሾፍቱ ላይ ስብሰባ ለማድረግ አስብም በተደጋጋሚ ሙከራ ስናደርግ ነበረ። እሱ ነበረ ያንን ሙከራ ሲመራ የነበረው እና በፍጹም ፈቃደኛ አልሆኑም። ስብሰባ ለማድረግ በተደጋጋሚ ሞክረን ነበረ። የተለያየ ምክንያት ነበር የሚያቀርቡት። ቢሮም እንዳንከራይ የተለያየ ጫና ሲያደርጉ ነበረ። እዛ አካባቢ ዓርብ ዕለት እኛ ጋር እዚህ አዲስ አበባ ነበረ በስራ ጉዳይ መጡ። ቅዳሜ ዕለት ደግሞ ለእጩዎች እና ለኃላፊዎች የተሰጠትን ጫና ነበረ። አዳማ ላይ ምስራቅ ሸዋ ዞን አባሎቻችን እዛ ላይ ተሳትፎ ስለ ትናንትና እንግዲህ ማታ ይሰማል ተፈጸመ ስለተባለው ግድያ አስተያየት እንዲሰጡን ያነጋገርናቸው የብሾፍቱ ፖሊስ መምሪያ ወንጀል መከላከል ኃላፊ ኮማንደር በጅጋ ጉርሙ በጉዳዩ ላይ መግለጫ መስጠት የሚችለው የፖሊስ መምሪያው አዛዥ ብቻ መሆኑን ገልጸውልናል። የብሾፍቱ ከተማ ፖሊስ መምሪያ አዛዥ ኮማንደር ታሪኩ ለገሰ በበኩላቸው ከምርመራ በፊት ስለ ጉዳዩ ምንም መናገር እንደማይቻል ገልጸውልናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ዶክተር፣ ለዘገባው አመሰግናለሁ። ምርጫ ቦርድ በአፋር ክልል የሚገኙ ሶስት ቀበሌዎችን በሶማሌ የምርጫ ክልል ውስጥ እንዲካተቱ ማድረጉን እንደማይቀበሉት የአፋር ዲሞክራሲያዊ ፍትሀዊ ፓርቲና የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አስታወቁ። ቦርዱ ማስተካከያ ካላደረገ በምርጫው እስካለ መሳተፍ የሚደርስ ውሳኔ ሊያሳልፉ እንደሚችሉ ተፎካካሪ ፓርቲዎቹ አሳስበዋል። መስፍን አራጌ ተከታዩን ዘገባ አስተላልፈዋል። ገዢው ፓርቲና አራት ተፎካካሪ የፖለቲካ ድርጅቶች በአፋር ክልል ለመወዳደር በዝግጅት ላይ ባሉበት ሰዓት የአፋር ዴሞክራሲያዊ የፍትሐዊ ፓርቲና የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር በጋራ ጋዜጣዊ መግለጫ ዛሬ ሰጥተዋል። የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር ሊቀመንበር መሐሙድ አጋአስ ምርጫ ቦርድ ከተሰጠው ኃላፊነት በተቃራኒ በአፋር ክልል የሚገኙ ሶስት ቀበሌዎችን ወደ ሶማሌ የምርጫ ክልል እንዲካለሉ አድርጓል ሲሉ ይወቅሳሉ። ቀበሌዎቹ በአስተዳደራዊ መዋቅራቸው አፋር ክልል ውስጥ ሆነው የሶማሌ ወረዳ ውስጥ መካተታቸው አግባብነት ማንነት የለውም ይላሉ። አንደኛ በሁለት ሺህ ሰባት እስካሁን ዛ ያልተካሄድበት ሶማሊ ክልል አካል ያልነበረ የበምጫ ንትን የሚገር የለውም። ፌደራል መንግስት የሚያውቀውና አፋር ክልል መንግስት የሚያውቀው አዳይቱ የምትባል ቀበሌ በምሌ ስር ያለ ቀበሌ ናት። ወደ ላይ ስትሄድ ወይም የሚባል ቀበሌ አለ። የሚተዳደረው በዋኒ ወረዳ ስር ናት። ገደማይቱ የምትባለው ቀበሌ በቦሪሞ ዳይቱ ወይንም ገላዓሉ ወረዳ ስር ናት እና ተብሎ ይህንን መከለል ማድረጋቸው ትክክል አይደለም ምርጫ ቦርድ ነው። የአፋር ዴሞክራሲያዊ ፍትሀዊ ፓርቲ ሰብሳቢ መሐመድ ዳውድ በበኩላቸው ምርጫ ቦርድ ከሦስቱ ቀበሌዎች በተጨማሪ በአፋር ክልል ውስጥ የሚገኝ ሌላ አካባቢም በሶማሌ ምርጫ ክልል ውስጥ እንዲካለል አድርጓል ብለዋል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶልያና ሽመልስ ከአፋር ክልል ቅሬታው መቅረቡንም አረጋግጠዋል። ለቦርዱ ለቦርድ ያቀረቡ ይመስለኛል። በክልሉ መስተዳደር የምርጫ ጣቢያዎችን ፕሌስመንት በተመለከተ ዝርዝር ሁኔታውን እንግዲህ ያው ቦርዱ አይቶ ላቀረቡ መስተዳደር አካላት የሚመልሰው ሆኖ፣ በአጠቃላይ እኔ ግን ለመመለስ ያህል የምርጫ ጣቢያዎች ምንም አይነት የአስተዳደራዊ ወሰን መገለጫዎች አይደሉም። ምርጫ ጣቢያ ማለት በአካባቢው ያለ አንድ ሺ አምስት መቶ ሰው ሄዶ የሚመርጥበት ቦታ ማለት ነው። ስለዚህ በአንዳንድ ቦታዎች ላይ ግን ለምሳሌ ቦርደር ላይ ያሉ ቦታዎች ወደዛኛው ወይም ወደዚኛው ተደርገው ሊታዩ የሚችሉበት ሁኔታ አለ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍን ለዘገባው አመሰግናለሁ የጊኒ መንግስት በደቡብ ምስራቅ ግዛቱ ከላይቤሪያ ጋር በሚያዋስነው ድንበር በምትገኝ ከተማ አዲስ የኢቦላ ወረርሽኝ መቀስቀሱን አረጋገጠ ከተማይቱ ከአምስት ዓመታት በፊት ከ11300 በላይ ሰዎች የገደለው የኢቦላ ወረርሽኝ የተቀሰቀሰባት እንደነበረች ተጠቁመዋል የጊኒ የማስታወቂያ ሚኒስትር እንዳሉት እስካሁን ሰባት ሰዎች በኢቦላ ተይዘዋል። በበሽታው ሳቢያ ሶስት ሰዎች ህይወታቸው አልፏል። የቀድሞዋ የናይጄሪያ የገንዘብ ሚኒስትር እንጎዚ ኦኮንጆ ኢዌኤላ የመጀመሪያዋ ሴት የመጀመሪያዋ አፍሪካዊት የዓለም የንግድ ድርጅት ዋና ዲሬክተር ሹመታቸው ዛሬ በሙሉ ድጋፍ እንደሚጸድቅላቸው እየተጠበቀ ነው የቀድሞ የዩናይትድ ስቴትስ ፕሬዝደንት ትረምፕ አስተዳደር ከሶስት ወራት በፊት እጩነታቸውን ውድቅ አድርጎባቸው የነበረ ሲሆን አሁን የባይደን አስተዳደር ድጋፉን ስለሰጣቸው በሹመታቸው ላይ ተጋርጦ የነበረው የመጨረሻው መሰናክል የተወገደ መሆኑን ሮይተርስ ዘግቧል። ፈረንሳይና የአምስቱ የሳህል ሀገሮች ተብለው የሚታወቁት የቦርኪና ፋሶ፣ የቻድ፣ የማሊ፣ የኒጀር እና የሞሪታኒያ መሪዎች ጉባኤ እያካሄዱ ናቸው። መሪዎቹ በክልሉ ስለሚካሄደው ጂሃዳዊ አመጽ እንቅስቃሴ የሚነጋገሩ ሲሆን፣ ፈረንሳይ በብጥብጥ በሚታመሰው የሳህል አካባቢ ያሏትን ወታደሮች እንድትቀንስ የሀገሮቹን ድጋፍ ለማግኘት ጥረት እንደምታደርግ ተጠቁመዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዚምባብዌ የመጀመሪያዋን የኮቪድ-19 ክትባቶች ተቀብላለች። በሳይኖ ፋርም ኩባንያ የተሰሩት ክትባቶች ቻይና መንግስት በስጦታ የተላኩላት መሆኑ ተገልጿል። ዚምባብዌ መንግስት ደግሞ ተጨማሪ 600 ሺህ ክትባቶችን መግዛቱን ገልጾ በሚቀጥለው ወር ይደርሱልናል ብሏል። ሆኖም በሚሊዮኖች የተቆጠሩትን ዜጎቿን በሙሉ ለመክተብ በቂ አይሆንም። በዚህ እንዳለ እስራኤል ለህዝቧ የኮሮና ቫይረስ ክትባት ለማዳረስ ብዙ እርምጃ አድርጋለች። ሆኖም በአሁኑ ወቅት ያ እርምጃ በእጅጉ እየቀነሰ መሆኑ እየተነገረ ነው። ኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ የዚህ ምክንያቱ ለህዝቡ መካከል በኢንተርኔትም ጭምር እየተሰራጨ ያለው የሐሰት መረጃና አምልኮ እንደሆነ ገልጸዋል። እስራኤል ይህንን ሐሰተኛ መረጃ እና የተሳሳተ እምነት የሚዋጋ ግብረ ኃይል አጠናክራለች ተብሏል። ነዋሪዎች ወደ ክትባት መስጫ ጣቢያዎች እንዲሄዱ ለመሳብ ምግብ በነጻ የመስጠትና የሙዚቃ ዝግጅቶችም ስራዎች እየተሰሩ መሆኑን ነው አሶሺየትድ ፕሬስ የዘገበው። ዩናይትድ ስቴትስ ደግሞ ቢያንስ ሰባት አዲስ የኮሮና ቫይረስ አይነቶች መገኘታቸውን ተመራማሪዎች ገልጸዋል እንጂ እነዚህ አዲሶቹ የቫይረሱ ዝርያ አይነቶች ብሪታንያና ደቡብ አፍሪካ ውስጥ እንደተከሰቱት በከፍተኛ ደረጃ የሚዛመቱት አይነቶች ይሆኑ እንደሆነ ለጊዜው በግልጽ አልታወቀም። ዩናይትድ ስቴትስ ውስጥ በየቀኑ በኮሮና ቫይረስ የሚያዙት ሰዎች የተረጋገጠ አማካይ ቁጥር በበርካታ ወራት ለመጀመሪያ ጊዜ ከአንድ መቶ ሺህ በታች ሊሆን ችሏል። አሁን እንጂ ሀገሪቱ አሁንም ከፍተኛውን የቫይረሱን ተጋላጮች ቁጥር እንደያዘች ነች። ዓለም ዙሪያ የቫይረሱ ተያዦች ቁጥር ከ108 ሚሊዮን ያለፈ ሲሆን ዩናይትድ ስቴትስ ከ27 ሚሊዮን በላይ፣ ህንድ 10.9 ሚሊዮን ብራዚል ደግሞ 9.8 ሚሊዮን ይዘው ይከተላሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፊታችን አርብ ከሰባቱ በኢንዱስትሪ የበለጸጉ ሀገሮች ቡድን ጂ ሰባት አባል ሀገሮች መሪዎች ጋር የመጀመሪያቸውን የርቀት ጉባኤ እንደሚያካሂዱ ከዋይት ሀውስ የወጣው መግለጫ አመልክተዋል። መሪዎቹ በኮቪድ-19 ወረርሽኝ በዓለም ኢኮኖሚ እንዲሁም በቻይና ጉዳይ እንደሚነጋገሩ ነው መግለጫው የጠቆመው። ዋና ዋናዎቹ የዓለም ዲሞክራሲያዊ መንግስታት መሪዎች ጋር በርቀት በኢንተርኔት አማካይነት የሚካሄደው ውይይት ለፕሬዝደንት ጆ ባይደን ኮቪድ-19ን ለመዋጋትና ኢኮኖሚውን መልሶ ለመገንባት ስላላቸው እቅድ ለመነጋገር እድል ይሰጣቸዋል ብሏል ከዋይት ሀውስ የወጣው መግለጫ። የሚያንማር ወታደራዊ መሪዎች ከስልጣን ያነሷቸውን የሀገሪቱን ርዕሰ ብሔር አውንግ ለፊታችን ረቡዕ ታስረው እንዲቆዩ መወሰናቸው ተሰማ። ከውጭ ሀገር የገቡ የራዲዮ መገናኛዎችን በሕገወጥ መንገድ ይዘው ተገኝተዋል ተብለው በቁጥጥር ስር የዋሉት ሳንሱኪን የጦር ሰራዊቱ ከሁለት ሳምንታት በፊት ከስልጣን ካስወገዳቸው ጊዜ ጀምሮ ዋና ከተማዋ ናይፒታው በሚገኘው የመንግስት መኖሪያ ቤታቸው በቁም እስር እንዲውሉ ነበር የተደረገው። በመጀመሪያው የእስር ትዕዛዝ መሰረት ዛሬ መለቀቅ ነበረባቸው። ነገር ግን ዳኛው እስከ ረቡዕ እንዲቆዩ ውሳኔ መስጠታቸውን ጠበቃቸው አስታውቀዋል። የአውን ሳንሱኪ ደጋፊዎች ዛሬም በሀገሪቱ የተለያዩ አካባቢዎች እንደገና ለተቃውሞ ሰልፍ ወጥተዋል። ዋና ዋና ከተማዎች ጥበቃው የተጠናከረ ሲሆን፣ ብዛት ያላቸው ወታደሮችና ተሽከርካሪዎች ጎዳና ላይ ይታያሉ። በመጨረሻም ዩናይትድ ስቴትስ ሰሜናዊ ኢራቅ ውስጥ የኩርድ ታጣቂዎች በ13 የቱርክ ዜጎች ላይ የፈጸሙትን ግድያ አውግዛለች። ትናንትና የቱርክ የመከላከያ ሚኒስትር ሁሉ አካር በሰጡት መግለጫ ግድያው ሰለባዎች በኩርዲስታን ሰራተኞች ፓርቲ ፒኬኬ ተጠልፈው ከተገደሉ በኋላ ቱርክና ኢራቅን በሚያዋስነው ድንበር አቅራቢያ አስከሬናቸው መገኘቱን ገልጸዋል። ሚኒስትሩ አያይዘው የቱርክ ኃይሎች በፒኬኬ ታጣቂዎች ላይ በወሰዱት የጥቃት እርምጃ 48ቱን ተዋጊዎች ገድለዋል ብለዋል። የኩርድ ሰራተኞች ፓርቲ በቱርክ በዩናይትድ ስቴትስ እና በአውሮፓ ህብረት በሽብርተኝነት የተፈረጀ ቡድን ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22፣ በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማቸው። አሁን የዕለቱ አብይ ርዕስ ይቀርባል። በስድስተኛው የኢትዮጵያ አገር አቀፍ ምርጫ 53 ፓርቲዎች በ49 የመወዳደሪያ ምልክቶች ሊወዳደሩ እንደሚችሉ የምርጫ ቦርድ አስታወቀ። የፉክክሩን ብርታት ለመለየት ግን የዕጩዎች ምዝገባ መጠናቀቅ እንዳለበት ተገለጸ። መለስካቸው አመሃ ዝርዝር ዘገባውን አድርሶናል። ቀደም ሲል በወጣው የ2013 የምርጫ የጊዜ ሰሌዳ መሰረት ዛሬ የእጩዎች ምዝገባ የተጀመረ መሆኑን የገለጹት የብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሸመልስ እንዳሉት 53 ፓርቲዎች በ49 የመወዳደሪያ ምልክቶች ሊወዳደሩ ይችላሉ። አራት ፓርቲዎች በመድረክ የምርጫ ምልክት ስለሚወዳደሩ የመወዳደሪያ ምልክቶቹ ቁጥር ወደ 49 መውረዱን ሶሊያና አስረድተዋል። የምርጫ ውድድር እየጠነከረ ሲሄድ ግልጽ ከሚሆኑ ጉዳዮች መካከል በምርጫው ሂደትና ውጤት ከባድ ተጽዕኖ የሚኖራቸው ፓርቲዎች ወይም ተፎካካሪዎች የትኞቹ መሆናቸው እየተለየ መምጣቱ እንደሆነም ይገመታል። ግን ከወዲሁ ምርጫ ቦርድ የሚያውቅበት መንገድ ይኖር ይሆን የሚል ጥያቄ ለኮሚኒኬሽን ኃላፊዋ ቪኦኤ ጥያቄ አቅርቦ ነበረ። አሁን ማወቅ አይቻልም። ምክንያቱም የእጩዎች ምዝገባ እያደረግን ስለሆነ ገና ማለት ነው። የእጩዎች ምዝገባ እንደምታውቀው በስድስት ክልሎች አሁን ከዛሬ መክነገ እንደዚህ እስከሚቀጥለው አስራ አምስት ቀን ደስ ይከናወናል። ከዛ ደግሞ ሌሎቹን ደግሞ ከሚቀጥለው ሳምንት ጀምሮ ደግሞ ዘይታ የነበሩ ክልሎችን ደግሞ ደግመን እንመዘግባለን ብለናል። ስለዚህ ልክ ምዝገባ ሲጠናቀቅ የትኛው ፓርቲ በምን ያህል ምርጫ ክልሎች ላይ እጩዎች ያቀረበ የሚለውን ነገር ማወቅ እንችላለን። አሁን ለጊዜው ማወቅ የምንችለው ውጭ ውስጥ እንገባለን ያሉና ሀገራዊ ከሆኑ በማንኛውም ቦታ ላይ እጩዎችን የፕሬስ የማድረግ እድል አላቸው። በጣም ሰፊ ነው ክልል በክልል ክልል የሚገኙ ምርጫ ጣቢያዎች ላይ ያንን ያቀርባሉ ብለን የምናስበው። ነገር ግን የእጩዎች ምዝገባ ተጠናቅቆ ልክ የእጩዎች ዝርዝርና ፓርቲዎች ምን ያህል እጩ በይት ቦታ ቀረቡ የሚለው ሲታወቅ እጩዎችን ያስቀመጡ ፓርቲዎች ምን ያህል ናቸው፣ ቶፖቹ የትኞቹ ናቸው፣ ከአንድ ስጋስር የሚለው ያኔ ነው መለየት ምችለው። ማለት የምርጫ ምልክትም ወስደው ሳያስ ግሞ የሚቀሩ ፓርቲዎችም ሊኖሩ ይችላል። ስድስተኛውን ሀገር አቀፍ ምርጫ ልዩ ያደርጉታል ከሚባሉ አሰራሮች አንዱ የመገናኛ ብዙሃን አጠቃቀምን የተመለከተ ነው። ፓርቲዎቹ በመደበኛዎቹ የመገናኛ ብዙሃን መሳሪያዎች ማለትም በሬዲዮ፣ በቴሌቪዥን ለሚያደርጉት የምረቱ ዘመቻቸው የሚያገኙትን የአየር ጊዜና የህትመት መገናኛ ብዙሃን የስፍራ ስፋት ድርሻ የሚወስኑት መስፈርቶች ከቀድሞ የተለየ መሆኑን ሶሊያና ሽመለች ያስረዳሉ። በእኛና በብሮድካስት ባለስልጣን አማካኝነት በጋራ መመሪያ ወጥቷል። ከፓርቲዎችም ከሚዲያዎችም በውይይት ተደርጎበታል። ስለዚህ ያምን በሚያሳየ መስፈርቶችን ለሚያስቀምጠው በቦርድ በኩል ያለው ዋና ኃላፊነት በምን መስፈርት በምን የትኛው መስፈርት ምን ያህል ፐርሰንት የአየር ሰዓት ያስገኛል የሚለውን ቀመር ቦርዱ ለብሮድካስት ባለስልጣን ይሰጣል። ብሮድካስት ባለስልጣን በዛ ቀመር መሰረት ለፓርቲዎቹ የአየር ሰዓትን ያከፋፍላል። ሚዲያዎቹ የአየር ሰዓት የሚሆኑትን ማለት ነው። ስለዚህ ቀመሩ ሬዲ ወጥቷል እና ለምሳሌ በአቀረብቶቹ መጠን የሚሰጥ የተወሰነ ፐርሰንት አለ። በእኩል የሚከፋፈል የሚባል አለ በቀረቡ የሴት እጩዎች መጠን የሚያዝ አለ። በቀረቡ የአካል ጉዳተኛ እጩዎች መጠን የሚያዝ አለ። ከዚህ በፊት በነበረ መቀመጫ የሚያዝ አለ ማለት ነው። በጣም ዝቅተኛው ከዚህ በፊት በነበረ መቀመጫ ነው የሚከፍለው። እሱ አምስት በመቶ ነው። ከፍተኛው ደግሞ በእኩል የሚካፈል ነው አርባ በመቶ ነው። ስለዚህ አርባ ሰመቶዎቹን በኩል ይካፈላሉ። አምስት በመቶ ከዚህ ፊት ለነበረ መቀመጫ ይሆናል። በመሀል ላይ ያሉት ባቀረቡት እጩ መጠን በአካል ጉዳተኛ በሴቶች ሀያ አስራ አምስት እያለ እንደዚህ መስፈርቶች በዛ ነዛ መስፈርቶች መሰረት ነው የሚከፋፈለው። ያንን ለማከፋፈል ግን ለምሳሌ አንደኛው መስፈርት ራሱ የእጩዎች ያቀረቡት እጩ ግዛትም ስለሆነ ምክንያቱም ብዙ ቦታ ብዙ እጩ በቀረበ ፓርቲ ብዙ ቅስቀሳ ሰዓት ማግኘት አለበት እጩዎቹን በደንብ እንዲያስተዋውቅ ማለት ነው። ምዝገባ ሲጠናቀቅና ፓርቲዎቹ የቀረቧቸው እጮች ብዛት ሲታወቅ፣ የቀረቧቸው ሴት እጮች ብዛት ሲታወቅ እና የቀረቧቸው ያካል ጉዳተኛ እጮች ብዛት ሲታወቅ በዛ ብዛት መሰረት ያንን ቀመር ብሮድካስት ባለስልጣን ይሰጣለን እነሱ በዛ መሰረት ክፍፍሉን ያደርጋሉ ማለት ነው። ስለዚህ ይህም የእጮች ምዝገባ መጠናቀቅን የሚጠብቅ ስራ ነው የሚሆን። የብዙሃን መገናኛ ተቋማት ናቸው እንግዲህ አገልግሎት የሚሰጡ የተለያዩ ማለት የግል በተለይ መደበኛ የሆኑ መገናኛ ብዙኃን ተቋማት ሁሉም ይመለከታችኋል፣ ወይንስ የመንግስትን ብቻ ነው የሚመለከተው ግዴታው? መመሪያው ላይ በሁለት ነገር ነው የተከፈለው። የመንግስት ያው ግዴታ ነው ጥያቄ በዚህ በመንግስት በኩል ሁሉም ፐብሊክ ሚዲያዎች የሚባሉትን ይመለከታል። ኮሜርሻል ከሚባሉት መካከል ግን ህጉ ላይ ይህንን የመወሰን ስልጣን የተሰጠው በብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን በራሱ መስፈርት መሰረት በጣም ብዙ ቤተሰቦችን መድረስ የሚችሉና ለእነዚህ ደግሞ በአምስት አመት አንዴ ለሚደረግ ሀገራዊ ኃላፊነት ኮንትርኔት ቢያደርጉ በጣም ብዙ ማህበረሰብ ክፍል ያገኙ የሚችሉ የሚለው ኮሜርሻሎች ብሎ የራሱ መስፈርት አውጥቶ የተወሰኑ ኮሜርሻሎችን እነሱን በማይጎዳ መልኩ የአየር ሰአትን ክፍፍሉን እንዲያደርጉ ለእነሱ እድል ይሰጣል። የመንግስቱ ግን ግድ ነው። የግሉ ላይ ግን እ ብሮድካስት ባለስልጣን በራሱ መስፈርቶች አስቀምጦ የትኞቹ ናቸው ከመንግስቱ ጋር የሚቀላቀሉት የሚለውን አብሮ ያለ ማለት ነው። በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ ስለተወበረው። እሺ አመሰግናለሁ መለስካቸው በተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታየ አስቀስላሴ ጋር የተካሄደ በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የሬዲዮ ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ አምባሳደር ታየ አስቀስላሴን ያነጋገረው አሉላ ከበደ ነው። ለምሽቱም በበርካታ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ አሉላ ከአምባሳደር ታየ ጋር ካደረገው ሰፊ ቃለ ምልልስ የመጀመሪያውን ክፍል ይዞ ቀርቧል። አምባሳደር ታየ አጽቀ ስላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልክተኛ። በቅድሚያ ለጊዜው አመሰግናለሁ። በእናንተ ሬዲዮ ጣቢያ እንድቀርብ ስለተጋበዝኩ ከፍ ያለ ምስጋናዬን አቀርባለሁ። አምባሳደር ታየ የረሃብ አደጋ አፋፍ ላይ ላሉ ወገኖች በትግራይ አፋጣኝ የሰብአዊ እርዳታ ለማድረስ የኢትዮጵያ መንግስት ለሀምሳ ሶስት ዓለም አቀፍ የረድኤት ሰራተኞች የሰጠውን ፍቃድ ተከትሎ የተለያዩ የተባበሩት መንግስታት ድርጅቶች የጉዞና የተልእኮ ዝግጅት በማድረግ ላይ መሆናቸውን የዋና ፀሐፊውን ቃል አቀባይ በዋቢነት ጠቅሳ በመንግስታቱ ድርጅት የዜና ወኪላችን አድርሳናለች። በቀጥታ ዛሬ ወዳለው ሁኔታ እንዲወስደን በአሁኑ ሰዓት ያለው ተጨባጭ ሁኔታ ምን ይመስላል? ለረሃብ ይጋለጣሉ በሚል ስጋት ላሳደሩ ህጻናትና ለሌሎች የቱን ያህል ፈጥኖ እርዳታ ለማድረስ እየተቻለ ነው? በጣም አመሰግናለሁ። ትክክል ነው። ለዜጎች ፈጥኖ መድረስ ዜጎችን ታደግ ዋነኛው ኃላፊነት የኢትዮጵያ መንግስትና ሕዝብ ነው። እንደሚታወቀው ይሄ እንደ መንግስት ሲታይ ያልተጠበቀ ነገር ግን በቲፒኤልኤፍ ቡድን አስቀድሞ የተጠና የተቀነባበረ እቅድ ያለው ትልም ያለው ጥቃት በመፈጸሙ የመጀመሪያው ተግባር የሀገርን ህልውና ወይም ደግሞ የኢትዮጵያን ህይወት ማትረፍ ነው የነበረው። ከዚሁ ጋር ተያይዞ ብዙ ሰው ጉዳት ላይ ወድቋል። ከዚህ ጋር ለማየት የሚቻለው አንደኛ እስካሁን የተከናወኑት ነገሮች በዋነኛነት በተለይ ጊዜያዊ አስተዳደሩ ከቀን ወደ ቀን እግር እየተከለ እንደ መስተዳደር በክልል ደረጃ በማዕከልም በወረዳና በቀበሌ ደረጃ በተቻለው መጠን መዋቅሮችን እየዘረጋ የህዝብን ደህንነት የሚጠብቁ አካላትን በማደራጀት ላይ ይገኛል። ይሄ ራሱን የቻለ ትልቅ የማረጋጋት ፋይዳ አለው። እሱም ብቻም ሳይሆን መሰረታዊ አቅርቦቶችን አቅም በመፈቀደ መጠን ለማቅረብ የሚያስችል ሁኔታ የተፈጠረ እንደሆነ ለማየት ይቻላል። አንዱ ይሄ ነው። ሁለተኛ፣ ከዚሁ ጋር ተያይዞ ትግራይን የማይተዳደር የኢትዮጵያ አካል እንድትሆን የሚፈልጉ በርካቶች ናቸው። ይሄንን በመታገል ደረጃ ሰፋ ያለ ስራዎች ተከናውነዋል። የቲፒልፍ የዓመፅ ቡድን መቀሌን ለቆ በሄደበት ወቅት ያደረሰው ጥፋት ልኬታው በቀላሉ ለማስቀመጥ የሚቻል አይደለም። አያሌ ነው። የትግራይ ሕዝብ የኢትዮጵያ ሕዝብ ጥሪት ሁድም ብሎ ነው ተጥሎ የተኬደው። ስለዚህ መሰረተ ልማትን በመጠገን በብዙ ቦታዎች እናንተም እንደምታውቁት ስልክም፣ መብራትም፣ ውሃም አገርን ጉድ ጉባኤ በሚያሰኝ ልኬታ ነው የጠፋውና ይሄንን መልሶ በማቋቋም የጊዜያዊ አስተዳደሩ ከፌዴራል መንግስት ጋር በመሆን እንዲሁም ደግሞ ከሌሎች ድጋፍ ኃይላት ጋር በመሆን በተቻለው አቅም በመጠገም በስራ ላይ ለመዋል ጥረት እየተደረገ ነው ሶስተኛውና ምናልባት ትልቁ ተግባር የሚባለው ቅድም ስንጠቀሱት የሰብአዊ እርዳታውን በሚመለከት ነው እስካሁን የደረሰው እርዳታ ሰባ በመቶ የሚሆነው በመንግስት በኩል የተከናወነ ነው በአለም አቀፍ ድርጅቶች ወደ ሰላሳ በመቶ የሚሆን ነው በስሌት በቁጥር ደረጃ በተለይ በኢመርጀንሲ ድርጅቱ ወይም ኦቻ በኩል እና በኢትዮጵያ መንግስት ያለው አሰስመንት እርዳታ ፈላጊውን ቁጥጥር በሚመለከት ብዙ የሚራራቅ አይደለም። እስካሁን እርዳታ ድርጅቱ ኮሚሽነር ምትኩ እንደገለጹት ወደ አራት መቶ ሺህ የሚሆን ኩንታል ምግብ አቅርቦት፣ አልሚ ምግብ፣ ሩዝ የመሳሰሉ ደርሷል። እንዲሁም ደግሞ ወደ ስልሳ ሺህ ኩንታል አሁን በመጓጓዝ ላይ ነው። ወደ ስድስት መቶ ዘጠና ሺህ ኩንታል ደግሞ ጅቡቲ ደርሶ ወደዛ በመላክ ነው። ስለዚህ አብዛኛውን የሚከናወነው በኢትዮጵያ መንግስት በኩል ነው። ከዚህ ጋር ተያይዞ የዓለም አቀፍ ለጋሽ ድርጅቶች በተቻላቸው መጠን በተለይ እንደ ዩኒሴፍ የመሳሰሉት ድርጅቶች ኦቻ መጀመሪያ ከፀጥታ ጋር ተያይዞ እግር ይጎትቱ ነበር። አሁን የፀጥታ ችግር እንደሌለ ባረጋገጡበት ጊዜ ድጋፋቸውን በመስጠት ላይ ናቸው። ፍላጎቱ ሰፋ ያለ ነው። ስለዚህ የዓለም አቀፍ ድርጅቶች ተሳትፎ በስፋት የሚጠበቅ ነው። ብዙውን ጊዜ ከድጋፉ ይልቅ መግለጫው ስለሚያይል አንዳንዴ ምናልባት ትክክለኛውን እውነታ በሚዛን ለማስቀመጥ እንደሚያስቸግር ማየት ይቻላል። እና ልክ ነው። የተባበሩት መንግስታት ቃል አቀባይ ስቴፈን ባለፈው እንደገለጹት መቻቻል አለ። ይህንን ነው ለማየት የሚቻለው። መልካም። እርስዎ እንዳሉት በርከት ያሉ መግለጫዎች ይወጣሉ። ጥንክር ያሉት ትችቶችም በኢትዮጵያ መንግስት ላይ ሲቀርቡ እንሰማለን። በቅርቡ የተባበሩት መንግስታት ድርጅት ዋና ጸሐፊው የዘር ፍጅት መከላከል ጉዳዮች ልዩ አማካሪ አሊስ ንንዳርቲ በኢትዮጵያ የቀጠለው ያሉት ዘውግ የለየ ግጭት እና የኃይል ጥቃት እንዲሁም በትግራይ ተፈጽሟል በሚል ክስ የቀረበባቸው ከፍተኛ ጥቃቶች ያሳሰባቸው መሆኑን ተናግረዋል። ልዩ አማካሪዋ በትግራይ ግጭት የተሳተፉና አጋሮቻቸው ነው ያሉት ህገወጥ ግድያ፣ የጾታ ጥቃት፣ የንብረት ዘረፋ፣ የጅምላ ግድያዎች እንዲሁም የሰብአዊ ረዴት እንዳይደርስ ማስተጓጎሉን ጨምሮ እጅግ ከፍተኛ ያሏቸውን የመብት ጥሰቶች መፈጸማቸውን የሚያመለክቱ ሪፖርቶች እንደደረሷቸው ነው የተናገሩት። እዚህ ላይ የኢትዮጵያ መንግስት ምላሽ ምንድን ነው? አምባሳደር ታየ፣ በመሰረቱ የዚህ የጀኖሳይድ ልዩ አማካሪ አሊስ ያወጡት መግለጫ ክስ ሳይሆን ሪፖርት ነው። አብዛኛውን መስመር በመስመር ካዩት በጌሽን ወይም ደግሞ በሪፖርት ደረጃ እየቀረበልን ነው የሚሉት። ነገር ግን ዋናው ቁም ነገሮቹ ላይ ማየት ጠቃሚ ይመስለኛል። ያነጣጠሩት ምናልባት በኢትዮጵያ ያለው የፖለቲካ ማህበረሰብ አደረጃጀት፣ አሁን ቅድም እንደጠቀሱት ብሔር መሰረት ያደረገ የፖለቲካ አደረጃጀት በመኖሩ የተነሳ የችግሩ ምንጭ ይሄ ነው የሚል ነው። ይህም ብቻም ሳይሆን ምናልባት ከአሊስ ከፋ ያለ ደግሞ ረዳት አማካሪ ፕራምሪ ፓተን የሚባሉ ደግሞ ምናልባት ለእኛ ለኢትዮጵያውያን የማይመጥነን የማናስበው የማንገምተውም ክስ ያቀርባሉ። አብዛኛውን በተጨባጭ መረጃ ላይ የተመሰረተ ሳይሆን በመገመት ወይም ደግሞ በደረሳቸው የአቤቱታ መጠን ስጋታቸውን የሚያቀርቡበት ነው። ከአሊስ እና እንዲሁም ደግሞ ሚስ ፕራሚላ ፓትን ጋር ተደጋጋሚ ውይይቶች አድርገናል። አሊስ ስራውን ከተረከቡ ገና ሶስት አራት ሳምንት ቢሆናቸው የመጀመሪያ ስራቸው ነው በዚህ ቦታ። ኬንያዊ በመሆናቸው የኢትዮጵያን ሁኔታ፣ የአካባቢ ሁኔታ በተለይ ኬንያ ከምርጫ ጋር ተያይዞ ያጋጠመን ችግር በሚመለከት በስፋት እየሰሩ በአካባቢያችንም በዋነኛነት ባይሆንም ወጣ ገባ የሚሉ እና አካባቢውን ያውቃሉ ተብሎ የሚገመቱ ናቸው። መነሻው ትንታኔያቸው መነሻ ምናልባት ማህበረሰባዊ አደረጃጀትን በኤትኒክ ወይም ደግሞ በእኛ አጠራር ብሔር በሚለው ወይም ደግሞ አሁን እንዳሉት በዘውግ ማደራጀት በትክክል ካልተያዘ ጦሱ በማህበረሰብ መካከል ግጭት ያመጣል የሚል ነው። ይሄ እንደ አንድ ጉዳይ ብዙ ክርክር ሊካሄድበት የሚችል ይመስለኛል። የጦሱ ምንጭ አደረጃጀታችን ነው ወይስ ማህበረሰቡን እንወክላለን የሚሉ የፖለቲካ ድርጅቶች ሳንክ ነው የሚለውን አንጥሮ ማውጣት የሚገባ ይመስለኛል። ምክንያቱም ምናልባት አስተያየታቸው ከኢትዮጵያ ማህበራዊ ጥንቅር እና ውቅር ጋር አብሮ የሚያያዝ እንዳልሆነ ግልጽ ነው። እንደ ማህበረሰብ ሁላችንም ለኢትዮጵያዊነት ትልቅ ፋይዳ የምንሰጠውን ያክል ለሀገራችን ቀና የመሆናችን ያክል ማህበረሰባችን ጥንቅር ደግሞ እኛ የፈጠርነው ሳይሆን የተሰጠን በመሆኑ እውነታውም እሱ ስለሆነ በብዙ ብሔር ብሔረሰቦች የተደራጀን ህዝቦች ነው። ስለዚህ አደረጃጀታችን ያንን መልክ መያዙ የጦስ ምንጭ ነው ብሎ መደምደም አይቻልም። የጦስ ምንጭ የሚሆኑት ይህንን አደረጃጀት ምናልባት የፖለቲካ ስልጣን ኑፋቄነት ወይም ገደብ የሌለው የፖለቲካ ስልጣን ምኞት ጋር የሚታይ ግጭት ወይም የፖለቲካ ፍላጻ የሚፈጥረው ነው። የሆነ ሆኖ በእርግጥ ፕራሚላ ፓተን እንዲሁም ደግሞ አሊስ የሚያቀርቡት በዋነኛነት ክስ ሳይሆን መታረም ያለባቸው ምልከታዎች ነው። በሴት እህቶቻችን በልጆቻችን ላይ የፆታዊ ጥቃት ተፈጽሟል። ይሄ የኢትዮጵያ መንግስት የሴቶች ጉዳይ ሚኒስቴር ያረጋገጡት ይመስለኛል። ዋናው ዞሮ ዞሮ ቀደም ሲልም በተለያዩ የተባበሩት መንግስታት መድረኮች እንዳሰማ ነው ኢትዮጵያ እንደ ሀገር የፆታዊ ጥቃትን በሚመለከት ይሄን የፈጸመ የሕግን የመጨረሻ ጥግ ውሳኔ ማግኘት አለበት የሚል አቋም ነው ያለን። ማለትም በዚህ ላይ ትዕግስት የለም፣ ትዕግስት ካለም የትዕግስት ደረጃው ዜሮና ዜሮ ብቻ ነው። ስለዚህ ይህን የፈጸሙ በግልም ይሆን በማስተባበርም ይሆን የፈጸሙ ተጠያቂ ነው የሚሆኑት። ምክንያቱም ለራሳችንም ለሀገራችንም ለአጠቃላይ ማህበረሰባችንም የህሊና ቁስል ጥለ እንድንሄና እንችሉም። ስለዚህ ይህን የፈጸሙ የመጨረሻውን የህግን ኃይል ማየት አለባቸው። የኢትዮጵያ ሰብአዊ መብት ኮሚሽንም በዚህ አግባብ ያስቀመጠው ይመስለኛል። የሆነው ሆኖ አንዳንዴ ይሄ ጉዳይ በአፍሪካ ሀገር የተፈጸመ በመሆኑ አንዳንዴ ሁልጊዜ የተለመደ ተጠርጣሪ የመሆን እድል ያጋጥማል። ለዚህም ነው አሊስ እንኳን ባይሉትም ፕራሚላ ፓትን የጾታ መደፈር ዘመድ በዘመዱ ላይ እንዲያደርግ ተገዷል የሚል ድፍረት የተሞላው አስነዋሪ ቃል የተናገሩት። ይህን በሚመለከት ማረም እንደሚገባቸው በትክክል ነግረናቸዋል። ለሳቸው ብቻ ሳይሆን ለአለቃቸው። ይሄ ሌላ ቦታ የታየ ኮፒ እያደረጉ እየለጠፉ የሚሰጥ ስቴትመንት ኢትዮጵያን፣ ስሜታችንን፣ ባህላችንን የሚጎዳ ነው። ስለዚህ መታረም አለበት የሚል የጸና አቋም ነው ያለን። እሱን እስካላስተካከሉ ድረስ እንደ አባል ሀገር ተባብረን የመስራት ግዴታ የለብንም አትሊስት ከጽህፈት ቤታቸው ጋር ይሄን ማስተካከል አለባቸው ወይም ደግሞ በተጨባጭ መረጃ ማቅረብ አለባቸው እንጂ የሀገርን ስለንቦና የሀገርን ሕሊና በሚያቆስል አይነት መልክ የሚሰጥ ስቴትመንት ያውም እንደ አባል ሀገር ሳይማከሩ ሳይነጋገሩ። እሳቸውም ለነገሩ ለቦታው አዲስ ናቸው። ከአንዱ ቢሮ ወደ አንዱ ቢሮ ሲዞሩ ነው የቆዩት እና ይሄ ነው ለማለት የምችለው። መልካም አምባሳደር ታዬ ተቀስ አድርገዋቸው ያለፉት የኢትዮጵያ የሴቶች የህፃናትና የወጣቶች ጉዳይ ሚኒስትር ፍሌሳን አብዱላ አህመድ በቅርቡ በአስተላለፉት የትዊተር መልእክት አማካኝነት ከአካባቢው ግብረ ኃይል ደርሶናል በተጨባጭ የፆታ ጥቃት መፈጸሙን ተረጋግጠዋል ብለዋል። ይሁንና ያለ ጥርጥር ይህ ጥቃት መፈጸሙን ቢያውቁም የትኛው ክፍልና እንዴት እንደተፈጸመ የእሳቸውም የትዊተር መልእክት ማያብራራምና እርሱም እስከ ህጉ ጥግ ድረስ ይወሰዳል ብለዋል። ምርመራ ተጀምረዋል። የሚቀርቡት ክሶች እና የተፈጸሙት ላይ እርምጃ የመወሰዱን ነገር በትይዩ በቀጥታ ለማዛመድ መፈጸሙ ከተረጋገጠ በኢትዮጵያ መንግስት በኩል ምን አይነት እርምጃ እየተወሰደ ይሆን የቀረቡትን ተጠያቂ ለማድረግ በምርመራ የማረጋገጥ የተጀመረ ነገር ይኖር ይሆን እንግዲህ መቀሌ ሲለቀቅ መቀሌን እና ትግራይን እናስተዳድር ነበር ያሉ ሰዎች በአስር ሺዎች የሚቆጠሩ ያውም ደግሞ በብርቱ ጥበቃ ላይ የነበሩ በእግረ ሙቅ የተያዙ በርካታ ወንጀለኞችን የተለያዩ የማጥቂያ መሳሪያዎች እያደሉ በትነዋቸዋል። በመሆኑም ይህ አይነት ከእስር ቤት የተለቀቀ ሰው መቀሌን ፒፒልፍ ቡድን ያወደመውን ያክል ይሄ ቡድን ሕዝቡን ዘርፎታል፣ ገፎታል፣ አንገላታ እንዲህ አይነት ከዚህ በፊት በተለያየ ምክንያት ቦይኒ የወረደ ሰው በመቀሌ ላይ ጉዳት አድርጓል። በመሆኑም ምናልባት ይሄ ቡድን ይሄ ሀይል በሴቶቻችን ላይ ጥቃት አላደረሰም ለማለት አይቻልም። ግን መጣራት አለበት እና እንደኔ እይታ ዋናው መርሆቹን እና ቁርጠኝነቱን ማስቀመጥ ነው። ምናልባት የሚስ ፕራሚላ ፓትን ኢትዮጵያ መከላከያ ሰራዊት ኃይላት በዚህ ጉዳይ ላይ ጠንካራ ውይይት ያደርጉ በነበረበት ወቅት የተቀዳውን ቪዲዮ አቅርበውልናል። በእርግጥ ያላቸውን ቁርጠኝነት ይህንን ለመከላከል አድንቀዋል። የሆነ ሆኖ ሁሉም የህግ አካላት ይህንን ጉዳይ ከስር ከመሰረቱ መርምሮ አጣርቶ ይህን ወንጀል የፈጸሙ በሙሉ ተጠያቂ መሆን አለባቸው። ስለዚህ የኢትዮጵያ ሴቶችና ወጣት ሚኒስቴር በትዊተር ገጻቸው እንደገለጹት ዋናው ቁርጠኝነቱ ነው እና በቀጣይነት ከምርመራ ጋር ተያይዘው እንግዲህ ለህዝብ ግልጽ የሚሆን ይመስለኛል። ምክንያቱም በዚህ ግጭት ይህን የመሰለ ጠባሳ በሀገር ላይ ጥለን ልናልፍ አንችልም። ምናልባት ጠባሳውን የፈጠሩት ሰዎች ተሸኝተው ሊሆን ይችላል ፎር ጉድ። ነገር ግን ያ የተፈጠረ ጥፋት ግን ብሔራዊ ቁስል ሊሆን ስለሚችል መጠገን ስላለበት፣ መዳን ስላለበት ይህን ያጠፉ የፈጸሙ ለትምህርታዊነቱ ብቻ አይደለም። በዚህ በታወቀ ነገር ላይ ተመልሰ እንደገና ትምህርት ለመሸመት አይደለም። ይሄን የፈጸሙ ሰዎች ተገቢውን ቅድም እንዳልኩት የመጨረሻውን የህግ ጥቅ ማግኘት ያለባቸው ይመስለኛል። እንዲያስ ሆን ነው ምንድን ነው እንዲያስ ሆን ነው ተጎዳዮቻችን አትሊስት የህሊና መጠገግ የህሊና መዳን ሊያገኙ የሚችሉት በዛ ነው። እነሱ ብቻ ሳይሆን እንደ ኢትዮጵያዊ ትልቅ ኃላፊነት ያለ ይመስለኛል እና በምርመራ የሚታይ ነው። እሱም ግን ዋናው ከትኩረቱ ዝንፍ ያለ ማለት የኢትዮጵያዊን ህሊና የሚቆረቁር ተግባር በመሆን መልካም አምባሳደር ታዬ በዚህ ጉዳይ በተለይ በሴቶች እና በህጻናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ደግሞ ወንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ሕጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። አምባሳደር ታየ በአንዳንድ የትግራይ ከተሞች ሕገወጥ የአየር ጥቃት ተፈጽመዋል ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብዓዊ መብት ድርጅት ሁማን ራይትስ ዋች ያወጣው መግለጫ። ስለዚህ ምን ይላሉ? አድማጮች ከአምባሳደር ታዬ አስቀስላሴ ጋር የተደረገ ተከታይ ክፍል ነገ ይቀርባል። ጠቅላይ ሚኒስትር አብይ አሕመድ ወጣቶች በሰላማዊ መንገድ እንዲታገሉ ጥሪ አድርገዋል። ጠቅላይ ሚኒስትሩ ትላንት በኦሮሚያ ደምቢዶሎ ከተማ የአስፋልት መንገድ ግንባታ ባስጀመሩበት ወቅት ባደረጉት ንግግር በመጪው ምርጫ ሕዝቡ ይሆነኛል ያለውን የፖለቲካ ድርጅት በመምረጥ እንዲሳተፍም ጥሪ አድርገዋል። ጠቅላይ ሚኒስትሩ የተጠናቀቀውን የሻምቡ ባኮ አስፋልት መንገድ መርቀዋል። ናኮር መልካ ዝርዝር ዘገባውን ልኳል። ጠቅላይ ሚኒስትር አብይ አሕመድ በአንድ ቀን የምዕራብ ኦሮሚያ ጉዟቸው ሶስት ዞኖች ውስጥ ተገኝተዋል። ትናንት ከቀትር በኋላ የተገኙባትና የአምቦ ጉደር ና ሸነንሰዩ የአስፋልት መንገድ ፕሮጀክት ግንባታ ያስጀምሩባትን አምቦን ከኒውዮርክ ጋር አመሳስለዋታል። አምቦን ኑፍ ኒውዮርክ ተይነፍ ስኒቪስ ኒውዮርክ አካተቡ አምቦ ለእኛ ብቻ ኒውዮርክ ሆኖ አይቀርም። ለእናንተም ኒውዮርክ እንዲሆን መሰረተ ልማቶችን ሰርተን መታችሁ የምትዝናኑበት ታሪክ የምትማሩበትና የትግል ታሪካችንን እንድታውቁ አምቦን እንገነባለን። አምቦን እንለውጣለን። እንደ ስሟም ኒዮርክ እናደርጋታለን። አካበካሽ ወደ አምቦ ከመሄዳቸው በፊት ረፋድ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ ከከፍተኛ ባለስልጣኖቻቸው ጋር ሆሮ ጉዱሩ ወለጋ ዞን ሻምቡ ከተማ በሄሊኮፕተር የገቡት ጠቅላይ ሚኒስትር አብይ የሻምቡ ባኮን ስልሳ ኪሎ ሜትር የአስፋልት ኮንክሪት መንገድ መርቀው የሻምቡ አገምሳን የዘጠና አምስት ኪሎ ሜትር መንገድ ግንባታንም አስጀምረዋል። በአራት ወራት ጊዜ ውስጥ ይካሄዳል በተባለው ምርጫ ህዝቡ እንዲሳተፍና ይሆነኛል የሚለውን እንዲመርጥ ጠይቀዋል። ጠቅላይ ሚኒስትሩ ዋይ ፍለኖ አባ በርባደ ፍለዳ ከኖት በርባን ነው ነምኒ ብራ እስቲ ፌዮ ሶንታን ፌዲ ጌሰኒ ምርጫን በተመለከተ የፈለጋችሁትን ምረቱ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። ካልመረጣችሁን መብራት አታገኙም፣ መንገድ አንሰራም የሚል እምነት የለንም። እኛ የምንፈልገው የኦሮሞ ህዝብ በራሱ ውሳኔ መምረጥ እንዲችል ነው። የፈለጋችሁትን ሰው መምረጥ መብታችሁ ነው። ከመረጣችሁን በታማኝነት ልናገለግላችሁ፣ ካልመረጣችሁን ደግሞ የመረጣችሁትን አቅፈን ስመን ልንሰጠው ዝግጁ ነን። ወሩ ፍለቹ ባተን እድላችሁ ቆባል ጠቅላይ ሚኒስትሩ ትናንት ጠዋት ተገኝተው የደንቢዶሎ ዶሎ ሙጊ ዶላ ጋምቤላን የ51 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ባስጀምሩባት የቄሌ ሙለጋዋ ደንቢ ዶሎ ህዝቡ የአካባቢውን ሰላምና ጸጥታ እንዲጠብቅ ጥሪ አቅርበዋል። ለወጣቶችም መልእክት አስተላልፈዋል። ኤርጋንደር ከጎታብ ዳምሱ በርባድ ሉኬሰት ቀብሶን ያዳ ጅራችሁን ይመላ ኦሮሞን በላ ለወጣቶች የማስተላልፈው መልእክት በእኛ መካከል የሐሳብ ትግል ሊኖር ይችላል። የኦሮሞ ህዝብ ሰፊ ነው፣ ብዙ ሐሳብ ሊያመነጭ ይችላል። ኦሮሞ ኦሮሞን ሲታገል ልማት እንዳይሰራ በማድረግ ልንጎዳ እንችላለን። ልማት ይሰራ፣ የሀገራችንም ሰላም ይጠበቅ፣ ህዝቡ በሰላም ወጥቶ በሰላም ይግባ። የቀረውን ነገር በሰላማዊ መንገድ የእርስ በእርሳችን ሐሳብን እየተረዳዳን ህዝባችን እንዲረዳን ማድረግ እንችላለን። መገዳደል፣ መገፋፋት እንዲሁም እርስ በርስ በመቀናናታችን ኦሮሞና ኦሮሚያን ከመጉዳት ውጭ አዲስ ድል ስለማያስገኝልን መረጋጋት በጣም ወሳኝ ነው ብለዋል። ከደምቢዶሎ ተወላጁ ሰለሞን ደነቀ ዘፈኖች አንዱን በጥቂቱ ያንጎራጎሩት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወለጋ የታዋቂዎችና የአገር ባለውለታዎች አካባቢ እንደሆነ አስታውሰዋል። በሌላ በኩል በሁለት ዓመታት ውስጥ በምዕራብ ኦሮሚያ 17 የሚሆኑ የመንገድ ስራዎች መጀመራቸውን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ አመልክተዋል። የደንቢዶሎ ከተማ ነዋሪው አቶ ለሚበስር የዕለቱን ክንዋኔዎች አስመልክቶ እንዲህ ብለዋል። ያስጀመሩ አስፋልቱ ነው። አስፋልቱ ጥሩ ነው። ለምን ደንቢዶሎን ብትሆን አስፋልት ለብዙ ዓመት ትመኝ የነበረው ነገር ነው ለአስፋልት አስፈላጊ ነገር ነው፣ ለማንኛውም ሀገር ማለት ነው። ግን ምንድን ነው የሚቀድመው? ስለሰላም ነው ስለ ጸጥታ። ለምሳሌ አሁን ሚዲያ ላይ የምትሰማ እንደዚሁም ከሰው የምትሰማ ምናብ ኦሮሚያ ከተባለ የሚወራው ስለ ሽብር፣ ለጆሮ የማይመች ነገር ነው። በደፈናው የሚወራ ነገር መፍትሄ አያመጣም። እነሱ አሁን አስፋልቱን ያዘምሩ፣ ማዘምር የነበረባቸው እርቅ ነው፣ ሰላም ነው። የሰላም ጉዳይ የመንግስት ጉዳይ ብቻ ነው ህብረተሰቡ የሚመለከተው አካል ስለዚህ ጉዳይ መወያየት አይችልም? ማንንም የሚመለከታል። ለዚህም ቢሆን መንግስትም ቢሆን ተቃራኒ ፓርቲ ቢሆን ይመለከታቸዋል። ሉ እኛ መንግስት አጥፍቻለሁ ብሎ ይቅርታ ከጠየቀ ሌላ አካል የሚያጠፋው ይቅርታ ጠይቆ ህዝብ ፊለፊት ማለት ነው ተጎጂ ነው ከሁለቱም መካከል ነጻ ነው። ተጎጂን ስለሆነ ከዚህ ሰላም ይቅደም ልማት ደስ ይለናል። ለምን ልማትን የምንጠላ ማንም ማላት የለም። የጉደር ከተማ ነዋሪው አቶ ለሊሳ ኢጀታም አስተያየት አላቸው። የጠፋ አይን ነው የበራው። በፖለቲካም ሆነ በምጣኔ ሀብት እንዲሁም በሌሎችም ነገሮች አይናችን ጠፍቶ ነበር። አሁን ደግሞ አይናችን እንዲበራ እየታጠበ ስለሆነ የመንገዱ ግንባታ መጀመር ደስ ብሎኛል። እኔ ሩቅ ካለው ወንድሜና ሌሎችም ወዳጅ ዘመዶቼ ጋር የምገናኘው መንገድ ሲኖር ነው። በትኩረት ሊሰራ ይገባል ላለው እጅ ለእጅ መያያዝና መግባባትም ያስፈልጋል ብለዋል። በምዕራብ ኦሮሚያ በርካታ ስፍራዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉ ታጣቂዎች አደጋዎችን ሲጥሉ እንደቆዩ መንግስት ቢገልጽም እነሱ ግን በተደጋጋሚ አስተባብለዋል ከመንግስት ኃይሎች ጋርም ግጭቶችና ውጊያዎች ሲያካሄዱ እንደነበር ይታወቃል። ሸማቂዎቹ እጅ እየሰጡና እርምጃ እየተወሰደባቸው ነው፣ በማለት መንግስት በተደጋጋሚ መግለጫ ቢያወጣም የአካባቢው ነዋሪዎች ከስጋት ነፃ አለመሆናቸውን ሲገልጹ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ወደ ዩናይትድ ስቴትስ ስናመራ ደግሞ የቀድሞ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ በምክር ቤቱ ከተመሰረተባቸው የፖለቲካ ክስ ነፃ ቢወጡም የወደፊቱ የፖለቲካ ዕጣቸው አጠራጣሪ እንደሆነ ይቆያል። ምንም እንኳን የጥፋተኛነት ውሳኔውን ለማሳለፍ የጎደለው ድምፅ ጥቂት ቢሆንም ከሚያስፈልጉ 67 ድምፆች 57 የህግ መወሰኛው ምክር ቤት አባላት ትራምፕ ጥፋተኛ ናቸው ሲሉ ድምፃቸውን ሰጥተዋል። ከዚያ ውስጥ ሰባቱ የራሳቸው ወገን የሆኑ የሪፑብሊካዊ ፓርቲ አባላት ናቸው። ከትራምፕ አስተዳደር ቀጥሎ ሪፑብሊካውያንና ዲሞክራቶች የሚገጥሟቸው ፈተናዎች የተለያዩ ናቸው በሚል የአሜሪካ ድምፅ ዘጋቢ ማይክ ኦስሊቪያን ያዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። የቀድሞ ፕሬዚደንት ትራምፕ እንደ አውሮፓ አቆጣጠር ጥር ስድስት ጆ ባይደን ምርጫውን ሰርቀውታል በሚል የሐሰት ክስ ደጋፊዎቻቸውን በማነሳሳት በምክር ቤቱ ህንፃ ላይ የአመፅ ጥቃት እንዲፈጸም አድርገዋል በሚል ከተከሰሱበት የፖለቲካ ክስ ጥፋተኛ አይደሉም ተብለዋል። ዴሞክራቶቹ የትራምፕ ጥፋትና ተጠያቂነት ግልጽ ነው ብለዋል። ሰባት የሪፐብሊካን ፓርቲ አባላትም ከዲሞክራቶቹ ጋር ሲስማሙ፣ ሌሎቹ ሪፐብሊካኖች ግን በቂ ማስረጃ አልቀረበም ብለዋል። የሮይተርና ኤፕሶስ የህዝብ አስተያየት ድምፅ መሰብሰቢያ ውጤት እንደሚያሳየው በዩናይትድ ስቴትስ ሰባ አንድ ከመቶ የሆኑ አዋቂዎችና ከዚያም ውስጥ ግማሾቹ ሪፐብሊካን በሆኑበት ትራምፕ ለአመጹ በከፊል ጥፋተኛ ናቸው ብለዋል። የትራምፕን መከሰስ ከሚደግፉት ሰዎች መካከል ዛክ የተባሉት አሜሪካዊ ስለ ትራምፕ ጥፋት ሲናገሩ እንዲህ ይላሉ። everything he's been doing is trying to ruin the very fragile voting system we already have that's already been beat impeachment is to remove a president a sitting president from his office he is no longer in his office ይህ እኮ ከስልጣን እንዲነሱ የምትመሰርተው ክስ ነው። እሳቸው ግን ስልጣናቸው ላይ አይደሉም። ቅኝቶች እንደሚያሳዩት አብዛኞቹ ሪፐብሊካኖች ትራምፕን ይደግፋሉ። ከቨርጂኒያ ዩኒቨርሲቲ ሚለር ሴንተር ባርባራ ፔሪ ይህን ያረጋግጣሉ። በእርግጥ ሰባ ከመቶ የሚሆኑት ሪፐብሊካኖች ጆ ባይደንን በህገወጥ መንገድ የተመረጡ ፕሬዚዳንት አድርገው ነው የሚያምኑት። የሪፐብሊካን መሪዎች የተቀበሉት አንድ የሐሰት ነገር አለ። ይሁን እንጂ ተንታኞች እንደሚሉት የትራምፕ ደጋፊዎች የሚፈልጓቸውን ፖሊሲዎች አግኝተዋል። አሁንም ባርባራ ፔሪ ከቨርጂኒያ ዩኒቨርሲቲ ይህን ያስረዳሉ። የቀረጥ ዋጋ ቀንሰዋል። የበዛውንም የመንግስት ቁጥጥር በትንሹ እንዲሆን አድርገዋል። ወግ አጥባቂዎችን ከፍርድ ቤቶች ሰይመዋል። ለጠቅላይ ፍርድ ቤቱም ወግ አጥባቂ ዳኞችን አስመርጠዋል። ከብሩኪንግ ተቋም ኤለን ካምራክ፣ ትራምፕ በውጭ ፖሊሲና በድንበር ጉዳዮች የከረሩና ጠንካራ እርምጃዎችን ወስደዋል። ፕሬዚደንት ባይደንና ምክር ቤቶቹን የተቆጣጠሩት ዴሞክራቶች ግን ከፊታቸው ብርቱ ፈተና ይጠብቃቸዋል ይላሉ። ዴሞክራቶቹ ከኮቪድ ሊያወጡንና ኢኮኖሚውንም በቦታው መመለስ ይኖርባቸዋል። በቀጥታ ሊሰሩ የሚገቧቸው ስራዎች አሏቸው። በፓርቲ ውስጥ የፈለገውን አይነት የርእዮተ ዓለም ክፍፍል ቢኖር እንኳን ከሪፐብሊካኖች ጋር ሲተያዩ ያላቸው ምርጫ ቀጥ ብሎ መስራት ብቻ ነው። ትራምፕ በደጋፊዎቻቸው የተወደዱ ናቸው። ይሁን እንጂ አንዳንዶቹ ሪፐብሊካኖች የሚነቅፏቸው ሲሆኑ፣ ሌሎች ደግሞ ይታገሷቸዋል። በዚህ የተነሳ የብሮኪንግ ተቋም ምሁሯ ካምራክ እና ሌሎች ጓደኞቻቸው ትራምፕ ለወደፊቱ የተለያዩ እድሎች እንደሚጠብቋቸው ይገምታሉ። እንዲህ ይላሉ ካምራክ ሊንግ ሪፐብሊካን ፓርቲ ንግ ሪኤሌክትድ ፕሬዚደንት 2024 የሪፐብሊካን ፓርቲን ከመምራትና በ2024 በድጋሚ ፕሬዝዳንት ሆኖ ከመመረጥ አንስቶ ወደ እስር ቤት መውረድ ወይም አገር ለቆ ወደ ሩሲያ ወይም ሳዑዲ አረቢያ መሸሽ ብቻ፣ እንደዚህ አይነት እጣ ሊያጋጥማቸውም ይችላል። የምክር ቤት አባላት ያልተስማሙባቸው ትራምፕ ለወደፊቱ ግን ብዙ ነገር ይጠብቃቸዋል። ትራምፕ አሁንም በርካታዎቹን የንግድ ጥቅሞቻቸውንና እንቅስቃሴዎቻቸውን ኢላማ ላደረጉት ጠበቆች የተጋለጡ ናቸው። ካምራክ እንደሚሉት ከአንድ ፕሬዝደንት የሚጠበቀውን ነገር ሁሉ ላለማሟላት እንቢተኛ የሆነ ፕሬዝደንትን ማየት እንዳልተለመደ ሁሉ ምናልባትም ያልተለመደ የቀድሞ ፕሬዝዳንት መሆኑም የማይቀር ነገር ሊሆን ይችላል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል ከእኛ ጋር እንድትቆዩ እንጋብዛለን። ከእናንተው ከደረሱን አስተያየቶች አንዱን እናሰማ። የሀገር ውስጥ ቴሌቪዥን ሳተላይት ስርጭቶች በቅርቡ ከናይል ወደ ኤንኤስኤስ 12 በመዞራቸው ምክንያት ልናገኛቸው አልቻለም። ስለሆነም ስርጭታችሁን ልንከታተል የምንችልበት ሌላ ፍሪኮንሲ ካለ ብታስታውቁን ሲሉ ግርማን ያሉ አድማጭ ከባህር ዳር ጠይቀዋል። አቶ ግርማን እናመሰግናለን። የአሜሪካ ድምፅ ስርጭቶቻችንን በቀለለ መንገድ እና በቀጥታ እንዲደርሷችሁ በሚያደርገው ጥረት እንደቀጠለ ሲሆን ፈጥነን የምናሳውቅ መሆኑን ለአድማጮቻችን ከአክብሮት ጋር እንገልጻለን። ሳምንታዊ ቅንብር ሐኪምዎን ይጠይቁ ሐኪሙን ይጠይቁ። ለምሽቱ አዲስ የኮቪድ-19 መከላከያ ክትባትን የተመለከተ ቅንብር ነው። ይዞ የቀረበው ጆንሰን ኤን ጆንሰን ይባላል። አዲሱን ክትባት የቀመመው ኩባንያ የዩናይትድ ስቴትሱን የምግብና የመድኃኒት አስተዳደር ኤፍዲኤ የማጣሪያ ሂደትና ፈቃድ የሚጠብቀውን የዚህን አዲስ ክትባት ባህሪና አሁን ባለው ሁኔታ ላይ ሊያመጣ የሚችለውን ለውጥ ጨምሮ ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሙያዊ ትንታኔውን የሚሰጡን እንግዳ ጋብጿል። እንግዳውን በማስተዋወቅ ይጀምራል። አድማጮች ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ መኮንን ጀጃው በዚህ በዩናይት ስቴትስ የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት፣ እንዲሁም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበርም ናቸው። በቅርቡ ነበረ ዶክተር አሰፋ ያነጋገር ነው። ዛሬም ተመልሰው መጥተዋል። እንኳን ደህና መጡ። እንኳን ደህና ቆየን ነው ለዩናይት ስቴትስ ሶስተኛ የሚሆነው የጃንሰን ኤን ጃንሰን የጸረ ኮቪድ ክትባት ለዩናይት ስቴትስ ምግብና መድኃኒቶች አስተዳደር የምርመራ ውጤቱን እንዲጣራና እንዲፈቀድ ተጠይቋል። እስካሁን በታወቁት የጥናት መረጃዎች ዶክተር አሰፋ ከቀደሙት ከሁለቱ ክትባቶች ከፋይዘርና ከሞደርና በምን ይለያል? አዎ ለየት የሚሉ ጸባዮች አሉት። አንደኛ የቫክሲኑ ቴክኖሎጂ ኤምአርኔ ሳይሆን ይሄ ቫይራል ቬክተር ምንለዋለ ሌላ አይነት ከዚህ በፊት ድሮ ይሰሩባቸው የነበሩት አይነት ነው ቴክኖሎጂው። ጥናቱ ዓለም አቀፋዊነቱ ሰፋ ያለ ነው። ሳውዝ አሜሪካ፣ አፍሪካ፣ አሜሪካ እነዚህም የተለያዩ የዓለም ክፍላትን በማዳረስ የስብጥሩ ጥናትም ደግሞ ጥሩ ደስ የሚል አይነት ነው። ሌላው እንግዲህ ዶዙ ነው። ዶዙ አንድ ዶዝ ነው። እሱ እንግዲህ አንድ ዶዝ መሆኑ፣ አንዴ ነው የሚሰጠው። አንዴ ተሰጥቶ አትሊስት እስከ ሀያ ስምንት ቀን እንደዚህ ባለው የጥናት ውጤት መሰረት ጥሩ የመከላከል አቅም አለው። አዲስ ደግሞ አሁን እንግዲህ መጥተዋል ለምንላቸው አዳዲስ የቫይረስ ዘረመሎች በተለይ ሳውዝ አፍሪካ አካባቢ ለታየው ጥሩ አይነት የመከላከል አቅም አሳይቷል። ለትራንስፖርት ደግሞ እነህ ስቶሬጅ ትራንስፖርት እንግዲህ ትልቁ ነገር በተለይ በዓለም አቀፋዊ ለሶስተኛ ዓለም ሀገሮች ከዚህ በፊት ኮልቼን ሲስተም የሚባል የክትባትን ማመላለሻ ማቀዝቀዣ የተዘረጉ መስመሮች አሉ። በዛ መሰረት ይህን ማስተናገድ ይቻላል። ስለዚህ አንድ ዶዝ መሆኑ አንዴ ብቻ መሰጠቱ ለአዳዲሶቹ ለመጡት ለውጥ ላላቸው ቫይረሶች ጠቃሚ ሆኖ ፕሮቴክሽን ማሳየቱ፣ ስብጥሩ በጣም ዓለም አቀፋዊ መሆኑ ደግሞ ለማጓጓዝ ስቶር ቢደረግም ረዘም ላለ ጊዜ ይሄ ሸልፍ ላይፍ ምንለው እንዴ ከመድኃኒት ወይም ክትባት ከቦታው ተነስቶ ሄዶ ሌላ ቦታ ተቀምጦ ረዘም ላለ ጊዜ ይቆያሉ የሚለው እነዚህን ሁሉ በጥሩ ስኬት ያሳየ ነው። ሌላው ግን ውጤቱ ላይ ደግሞ እንግዲህ ሰው ቁጥሮችን ሲያይ በጥንቃቄ ማየት አለበት። አሁንም በጣም የጠና ኮቪድ የምንለው ሆስፒታል መተኛት፣ አይሲዩ፣ እንደዚህ የመተንፈሻ መሳሪያ አስፈላጊነት፣ ሞት፣ እነዚህን ነገሮች በጣም በከፍተኛ ሁኔታ ተከላክሏል። ስለዚህ ያው በሚቀጥሉት እንግዲህ ትንሽ ቀናት በአሜሪካ የሚጸድቅ ይመስለኛል፣ በድንገተኛ በኢመርጀንሲ ኦቶራይዜሽን የሚለው ለሶስተኛ ዓለም ግን በጣም ትልቅ ተስፋ ነው ይሄ ቀደም ብሎ አሳስበው የነበሩትን የተለየ ማቀዝቀዣ የጠየቁ በተለይ የመጀመሪያው የፋይዘር ክትባቶች እጅግ ከፍተኛ ዝቃዜ ባለው ማቀዝቀዣ ካልሆነ በዚህ በዩናይት ስቴትስ እንኳን ማጓጓዝንም የማስቀመጡንም ሁኔታ አዳጋች ያደረገ ክትባቶቹም በፍጥነት እንዳይሰጡ ምክንያት የሆኑ ችግሮች ናቸው የተባሉትን ያቀላል ነው የሚሉን። በዚህ በዩናይት ስቴትስ የሚያ ሁኔታ ባልተጠበቀ መልኩ ተከስቶ ነበርና ያን የመቀየር አቅም አለው እያሉን ነው። ዶክተር አሰፋ ትክክል ነው። በተለይ ለሶስተኛ ዓለም እና ለዓለም አቀፋዊ መልስ በጣም ጥሩ ተጨማሪ የመከላከያ ክትባት ነው የሚሆነው። ብዙ ያስ መልካም ሰሞንኛ ዜናዎችን ተከትለን ሌላ ጥያቄ ናንሳ። በቅርቡ በዚህ በዩናይት ስቴትስ አመቱ መጨረሻ በተለይ ከበዓላት ጋር ተያይዘው እጅግ ከፍተኛ የሆነ ኮቪድ አስራ ዘጠኝ የተጋለጡ ሰዎች ቁጥር ይታይ ነበረ አፈጥሮ ነበረ ክትባቱም በተፈለገው ፍጥነት መሰጠት አልተቻለም የሚል እንቅፋት የሆኑትን ነገሮች ለመፍታት አዲሱ አስተዳደር የሚያደርጋቸው ጥረቶች በዜና ዘገባዎች በተደጋጋሚ የቀረቡ ነበር። ይሁንና ሰሞኑን የተሰማው ዜና በከፍተኛ ቁጥር አዳዲስ ተጋላጮች ቁጥር መቀነስ ማሳየቱ ተገልጿል። በዓለም አቀፍም ደረጃ እንዲሁ መሰል ሁኔታ ታይቷል። ለዚህ ምን ይሆን በምክንያትነት በአይነተኝነት የሚገለጸው በዚህ በዩናይት ስቴትስ ክትባቶቹ ከተጀመሩ ገና ጥቂት ሳምንታት ነው የተቆጠረው እና በዋናነት ምን ይሆን ይህን ለውጥ ያሳየው? እርሶ በሚሰሩበት ተቋም እንዲህ አይነቱን ለውጥ በተጨባጭ ታያላችሁ? እስኪ እሱ ላይ ደግሞ ትኩረት እናድርግ። እንግዲህ ያ መጀመሪያ ከበዓላት በኋላ ታይቶ የነበረው በጣም ከፍ ማለት ቁጥር ብዙ ጊዜ ያው የሁለት ሳምንት የመዘግየት ነገር አለ ካረግናቸው ከህዝቡ እንቅስቃሴ፣ የቤተሰብ ስብስቦች፣ በዓላት ጋር በኋላ አንድ ሁለት ሳምንት በኋላ ቆይቶ ነው የዛን ውጤት ኬዞቹን የምናየው። እሱ በከፍተኛ ሁኔታ ታይቶ አሁን ሁሉም ቦታ በማለት በሚቻል ሁኔታ በጣም ዝቅ ማለት እየታየ ነው። እንግዲህ የዛ የሁለት ሳምንት እንቅስቃሴዎች ያመጣው የፒክ ወደ ላይ ሄዶ ዝቅ ማለት የመውረድ ነገር አንዱ ነው። ሁለተኛው ግን ትክክለኛ የበሽታው ጸባይ የመቀየር ነገር አለው የሚለውም የምንፈልገው ነገር እሱ ነው። እሱን ደግሞ እያየን ነው ሊሆን ይችላል የሚልም አንድ ትንታኔ አለ። የክትባቱ ውጤት ነው ወይ የሚለው አያስኬድም። ምክንያቱም ክትባቱ ገና ተሰጥቶ ሁለተኛ ዶዝም ተሰጥቶ የተሰጠውም የህብረተሰብ ክፍል በፐርሰንቴጅ ትንሽ ነው። ምናልባት ክትባት ነው ለዚ አይነት ለውጥ ማምጣት ማለት ከሚችሉ ሀገሮች የእስራኤል ሀገር እሱም ማለት ይችላል። አንደኛ ክትባቱ አሰጣጥ በከፍተኛ ሁኔታ ነው የተደረገው። ከህብረተሰባቸውም ብዙ በሚባል ሁኔታ ከሀያ ፐርሰንት በላይ ከትበዋል እና ያዩትም የመቀነስ ሁኔታ ክትባቱን ተከትበው ሁለት ሳምንት ከሆነ በኋላ ያለ ግራፍ ነው እያሳዩ ያሉት። በጣም እሱ አመርቂ ነው። አሜሪካ ነገር ግን አንደኛ ይዛ መጀመሪያ አይተን የነበረው ወጥቶ የነበረው የመቀዝቀዝ ሁኔታ ዝቄ ማለት ግን ደግሞ ሌላ ተጨማሪ የበሽታ ጸባይ ለውጥ ሳለው የሚለውም እንግዲህ አሁን እይታ ላይ ነው እነሱ ነገሮች ይመስላሉ። የክትባቱን ውጤት የምናየው የተወሰኑ ሳምንታት ትንሽ ጊዜ መስጠት አለብን። ከዚሁ ከክትባቶች ጋር የተያያዘ ነገር ግን ለየት ያለ ገጽታ ወዳለው ሌላ ርዕስ ልውሰዶ በከፊልም ቢሆን የመንግስታቱን ጠባይ መሰረት ባደረጉ ምክንያቶች ጥራታቸው ጥያቄ ውስጥ ገብተው የቆዩ በጊዜውም መሰል ተቀባይነት ሳይሰጣቸው የቀሩት የሩሲያው ስፑትኒክ ቪ እና የቻይናዎቹ ሲኖፋርም እና ሲኖቫክ የተባሉት ክትባቶች አንድም ከፍተኛ እውቅና የተሰጣቸው የቀደሙት ሶስቱ ቀደም ብለው ያነሳናቸው የፋይዘር ሞደርናና አስትራዜኔካ ክትባቶች ለቀረው ዓለም በሚፈለገው መጠንና ፍጥነት መዳረስ አለመቻላቸው፣ ብዙ ሀገሮች ገና አሁንም ጥበቃ ላይ ናቸው። ሁለትም ቀደም ሲል ከተሰጣቸው ግምት የላቀ ውጤት አስመዝግበዋል፣ በመባሉን ሰሞኑን ሰምተናል። በዚህም ምክንያት የተለየ ትኩረት እያገኙ ነው። ብዙ ሀገሮችም እያዘዟቸው ነው። በጥሩ አማራጭነትም እየተወሰዱ ነው። እና እነኚህን ሁኔታዎች መሰረት አድርገው አሁን በዓለም ዙሪያ አያሌ ሺዎችን በየቀኑ ሰለባ በማድረግ ላይ ላለው እና አንዳንዴ ቀደም ብለን እንደገለጽነው አይነቱንም በመለዋወጥ ላይ ለሚገኘው ለዚህ ወረርሽኝ ማቆሚያ ምን ተስፋ ይታየዎታል? አድማጮች በ22 በ5 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በወረሃ ፌብርዋሪ ሶስተኛ ሰኞ አሜሪካውያን በየዓመቱ በሚያከብሩት የፕሬዝደንቶች ቀን ያለፉ መሪዎቻቸውን በክብር ይዘክራሉ። ቀኑ መከበር የጀመረው የዩናይትድ ስቴትስን የመጀመሪያ ፕሬዚደንት ጆርጅ ዋሽንግተንን ዘወትር ለማስታወስ በሚል ሐሳብ ነበር። ጆርጅ ዋሽንግተን በአሜሪካ አብዮታዊ ጦርነት ውስጥ የሰጡት ጉልህ አመራርና የሀገሪቱ የመጀመሪያው መሪ መሆናቸው በሕዝብ ዘንድ እጅግ የሰፋ ተወዳጅነትን አትርፎላቸዋል ይላል ለፕሬዚደንቶች ቀን የወጣው የዛሬው ርዕሰ አንቀጽ። እናም የዩናይትድ ስቴትስ አባት እየተባሉ ሲጠሩ ኖረዋል። ዛሬም እንደዚያው ይጠራሉ። ይህ የሆነው በወቅቱ እጅግ ኃያል በነበረው ጦር ላይ የአሜሪካ ቅኞችን ኃይሎች መርተው ለድል በማብቃታቸው ነው ሲል ይቀጥላል። ዋሽንግተን ቀጥለውም ከእርሳቸው በኋላ የተነሱ ፕሬዚደንቶች ሁሉ የተከተሉትን የፕሬዚደንቱን ስልጣን አካሄድ ቅርጽ በማስያዝ አርአያ መሆናቸውን ርዕሰ አንቀጹ ያስታውሳል። የፕሬዚደንቱ ስልጣን ስራውን በተሳካ ሁኔታ ለማከናወን የሚያስችለውን ያህል በቂ ችሎታና አቅም ሊኖረው እንደሚገባ ዋሽንግተን ቢያምኑም የንጉሠ ነገሥትን ያህል ፈላጭ ቆራጭ መሆን እንደሌለበት ግን አስታውለዋል። ምናልባት ስልጣን ላይ እያሉ ቢያልፉ ሰው የፕሬዚደንቱ ስልጣን የእድሜ ልክ ሹመት ነው ብሎ እንዳያስብም በመስጋት ዋሽንግተን ሁለት የምርጫ ዘመኖችን ካገለገሉ በኋላ ስልጣናቸውን በፈቃዳቸው ለቀቁ። ከዚያ በኋላ በሁለተኛው የዓለም ጦርነት ወቅት ለአራት የምርጫ ዘመናት ከዘለቁት ፍራንክሊን ደላኖ ሩዘቬልት በስተቀር ከሁለት ዘመናት በላይ ያገለገለ የአሜሪካ ፕሬዚደንት የለም። በ1943 ዓ ምት በኢትዮጵያ የዘመን አቆጣጠር የዩናይትድ ስቴትስ የተወካዮች ምክር ቤት ባጸደቀው የሕገ መንግሥቱ 22ተኛ ማሻሻያ ላይ የፕሬዝደንቱን አገልግሎት በሁለት ዘመናት በሕግ ገድቧል። የፖለቲካ ስልጣን ወታደራዊ እንቅስቃሴንና የምጣኔ ሀብት ፖሊሲን ጨምሮ ፕሬዚደንት ዋሽንግተን የዩናይትድ ስቴትስን መጪ መንገድ የቀረጹት የጎላ ተጽዕኖ ባሳደረ ሁኔታ መሆኑንም ርዕሰ አንቀጹ ይናገራል። በዚህም ምክንያት ፕሬዚደንት ዋሽንግተን ባረፉ በዓመቱ አንስቶ የልደታቸው ቀን ይፋ ባልሆነ ሁኔታ ራሳቸው በቀለሷት አዲስ አገር ውስጥ መከበር መጀመሩን ርዕሰ አንቀጹ አስታውሶ ዕለቱ በኦፊሴል በዓል እንዲሆን የዛሬ ሰላሳ ስድስት ዓመት መወሰኑን ገልጿል። ከዚያ በኋላ አሜሪካውያን የካቲት አምስት የተወለዱትን ሌላኛውን ታላቅ መሪ አብርሃም ሊንከንንም ማክበር ጀመሩና የአውሮፓው ፌብርዋሪ ወር ሦስተኛ ሳምንት የሁሉም ፕሬዚደንቶች ክብር ቀን ሆነ። በዚህ የፕሬዚደንቶች ቀን አሜሪካውያን በበጎና በክፉ ቀናት ሁሉ እጅግ ብርቱና የጀብድ ሥራ የሚጠይቀውን አመራር ስለ ሰጧቸው ፕሬዚደንቶቻቸው ክብርና ሰላም እንዲሆን ይሻሉ ይላል ርዕስ አንቀጹ። በመልእክቱ ማጠቃለያ ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደሩ ንገስ ክንገናኝ በደህና ቆዩን።